ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የጠቅላይ ሚኒስትር ዶክተር አብይ አህመድን የመቶ ቀናት ክንውኖች አስመልክቶ ዩናይትድ ስቴትስ አስደናቂ፣ ጠንካራ፣ ግልጽና ቀጥተኛ ንግግሮች አድርገዋል፣ ጠቃሚ እርምጃዎችንም ወስደዋል ስትል ያቀረበችውን አድናቆት በኢትዮጵያ የአሜሪካ አምባሳደር ማይክ ሬነር አመለከቱ። ዝርዝሩ በዕለቱ ብይረስ ይቀርባል። በአጠቃላይ ከዚህ የተዛመዱ የንግድና የኢኮኖሚ ጉዳዮች በደንብ ታስቦባቸው ተዘጋጅተው ተጠንተው በወረቀት ሰፍረው እንድንወያይባቸው ስለሚያስፈልግ ይሄ ጊዜን የሚጠይቅ ይመስለኛል። የኤርትራ ኢንዱስትሪ ዘርፍ ኃላፊ አቶ ታደሰ ወልደ ዮሐንስ ናቸው። በኤርትራ በተደረገ ውይይት ላይ ከተናገሩት የተወሰደ ነው። ዝርዝሩን በዜና መጽሄት ክፍለ ጊዜ እናቀርባለን። ለምሽቱ ካሉን ርዕሰ ዜናዎች መካከል ቀደም ሲል የገለጽ ነው። ዩናይትድ ስቴትስ በኢትዮጵያ እየታየ ያለውን ለውጥ እንደምትደግፍ ገለጸች ሲል የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት አስታውቋል። ኢትዮጵያ ባለው ከባድ የውጭ ምንዛሪ ችግር ምክንያት ሳውዲ አረቢያ ለአንድ ዓመት የሚበቃ ነዳጅ ከዓመት በኋላ በሚከፈል እንድትሰጣት መጠየቋን የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ኃላፊ ጽፈት ቤት ኃላፊ አቶ ፍጹም አረጋ ገለጹ፣ የሚለውና ሌሎችም አሉ። ሐሙስ ሐምሌ 9 2010 ዓ ም ጤና ስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂ ታየነን። ፕሮግራማችንን የምታቀናብርልን ብርሃን ኃይሉ ነች። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። የሰዓቱን ያለም ዜና እናስቀድማለን። መልካም ምሽት። ዩናይትድ ስቴትስ በሀገራችን እየታየ ያለውን ለውጥ እንደምትደግፍ ገልጻለች ሲል የውጭ ጉዳይ ሚኒስቴር ቃል አቀባይ ጽሕፈት ቤት አስታወቀ። አገራችን በዲሞክራሲ በሰብአዊ መብት አያያዝ እና በመልካም አስተዳደር መስክ ከቅርብ ጊዜ ወዲህ እያሳየች ያለችው ለውጥ አመርቂ መሆኑና ለውጡንም የአሜሪካ መንግስት እንደሚደግፍ አስታውቋል። ስምንተኛው የኢትዮ አሜሪካ የፖለቲካ ምክክር ላይ በኢትዮጵያ የአሜሪካ አምባሳደር ማይክል ሬይነር እንዲሁም የአሜሪካ የውጭ ጉዳይ ሚኒስቴር ከፍተኛ የስራ ኃላፊዎች ከኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ የውጭ ጉዳይ ሚኒስቴር ከዶክተር ባለስልጣን ዶክተር አክሊሉ ኃይለ ሚካኤልና ከሌሎች ጉዳዩ ከሚመለከታቸው የስራ ኃላፊዎች ጋር ምክክር አድርገዋል። በምክክሩ መክፈቻ ላይ ንግግር ያደረጉት አምባሳደር ረይነር ምክክሩ ኢትዮጵያ ወሳኝና ታሪካዊ የለውጥ ምዕራፍ ላይ በምትገኝበት ወቅት መሆኑ ልዩ ያደርገዋል ብለዋል። የውጭ ጉዳይ ሚኒስቴር ሚኒስትር ደኤታ ዶክተር አክሊሉ ኃይለ ሚካኤል በበኩላቸው እየታየ ያለው ለውጥ በኢትዮጵያ ብቻ ሳይሆን በሁለቱ ሀገሮች መካከል ላለው ግንኙነት ይበልጥ እድል ሰጪ ነው ብለዋል። የዩናይትድ ስቴትስ አምባሳደር ማይክ ሬነር በምክክሩ ላይ የሰጡትን አስተያየት አስመልክቶ መጽሔት ወደ ኋላ ላይ ማብራሪያ ይኖረዋል። ኢትዮጵያ ባለባት ከባድ የውጭ ምንዛሪ ችግር ሳቢያ ሳውዲ አረቢያ ለአንድ ዓመት የሚበቃትን የነዳጅ ዘይት ከዓመት በኋላ በምትከፍለው ገንዘብ እንደምትሰጣት መጠየቁን የጠቅላይ ሚኒስትር አብይ አህመድ ጽፈት ቤት ኃላፊ አቶ ፍጹም አረጋ ገለጡ። አቶ ፍጹም ትናንት ረቡ ለሮይተርስ በሰጡ ቃል በዶላር እጥረቱና በተሟላ የትራንስፖርት ትራንስፖርት መሠረተ ልማት ባለመኖሩ ሳቢያ ጅቡቲ ወደብ ላይ አንድ ነጥብ ስድስት ሚሊዮን ቶን ገቢ እቃ ማንቀሳቀስ ያለመቻሉን ገልጠዋል። ነዳጅ ለማስመጣት እየተነጋገርን፣ ዝርዝር አፈጻጸሙ ላይ መስራት ይኖርብናል። ያ ተግባራዊ ሲሆን የነዳጅ አቅርቦቱን ለማግኘትና የውጭ ምንዛሪያችንን ለመቆጠብ ይረዳናል ማለታቸውን ጠቅሶ ሮይተርስ ዘግቧል። ለሀያ ዓመታት በድንበር ጭቅጭቅ የቆዩት ኢትዮጵያና ኤርትራ እርቀ ሰላም ላይ መድረሳቸውን ተከትሎ ጅቡቲም ከኤርትራ ጋር ያላትን የድንበር ጭቅጭቅ በሰላማዊ መንገድ ትፈታ ዘንድ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ እንዲረዱ ጠይቃለች። በመንግስታቱ ድርጅት የጅቡቲ አምባሳደር ሞሐመድ ሳኢድ ዋሌ ትናንት ባሰራጩት ደብዳቤያቸው ዋና ጸሐፊ ጉቴሬዝ ከጸጥታው ምክር ቤት ጋር ሆነው ሁለቱ ሀገሮች በጋራ በሚቀበሉት መንገድ ለድንበር ጭቅጭቁ ሰላማዊ መፍትሄ እንዲገኝ ሂደቱን እንዲያመቻቹልን እንጠይቃለን ማለታቸውን ነው አሶሲየትድ ፕሬስ ጠቅሶ የዘገበው። የዩናይት ስቴትስ የአገር ደህንነት ሚኒስቴር ዩናይትድ ስቴትስ ጥገኝነት የጠየቁ አምስት መቶ የሶማሊያ ተወላጆች የተሰጣቸው ጊዜያዊ ከለላ ይራዘም እንደሆን ዛሬ ይወስናል ተብሎ ይጠበቃል። ጉዳዩ ከሚመለከታቸው የጥገኝነት ፈላጊዎች ውስጥ አብዛኞቹ ያሉት ብዛት ያላቸው የሶማሌ አሜሪካውያን በሚኖሩባት የሚኒሶታ ክፍለ ግዛት ነው። ቁጥራቸው ከሀያ ሁለት የሚበልጥ የዩናይት ስቴትስ የመወሰኛ ምክር ቤት አባላት ለሀገር ደህንነት ሚኒስትሯ ክሪስቲን ኔልሰን በላኩት ደብዳቤ የሀገራቸውን ብጥብጥ ሸሽተው ዩናይትድ ስቴትስ ለጠለሉት ሶማሊያውያን ጊዜያዊ ከለላው እንዲራዘምላቸው ተማጽነዋል። የሚኒሶታዋ ሴናተር ቲና ስሚት ለአሜሪካ ድምጽ የሶማለኛ አገልግሎት በሰጡ ቃል ሶማሊያ ውስጥ አሁንም አደጋ ስላለ እነኚህ ሰዎች አሁን ያላቸውን የኢሚግሬሽን ከለላ ቢነፈጉ ወደ ሀገራቸው እንዲመለሱ አሊያም ሌላ ሀገር የፖለቲካ ጥገኝነት እንዲፈልጉ ያደርጋል። ያ ደግሞ ቤተሰቦችን በመጣጠል ሰብዓዊ ቀውስ ይፈጥራል ነው ያሉት። ሶማሊያዎቹ ሶማሊያውያኑ አሁን ያላቸው ጊዜያዊ ጥበቃ ወይም ከለላ የሚያበቃው እንደ አውሮፓውያን የዘመን አቆጣጠር መስከረም 17 ቀን መሆኑ ይታወቃል። ልክ ከሁለት ወራት በኋላ መሆኑ ነው። ትናንት ረቡዕ ካርቱም ላይ ለድርድር የተቀመጡት የደቡብ ሱዳን ተፋላሚ ወገኖች በስልጣን ክፍፍሉ ጉዳይ ሳይስማሙ መቅረታቸው ተነገረ። የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማኮይ በሰጡት መግለጫ መንግስታቸው አንድ ተቀዳሚ ምክትል ፕሬዚደንት ጨምሮ አምስት የምክትል ፕሬዚደንቶች ቦታ እንዲፈጠር ሲስማማ ተቃዋሚዎች ግን ሀሳቡን ውድቅ አድርገዋል። በንግግሩ ላይ የተካፈለ የሲቪል ማህበረሰብ ልኡኳን ቡድን አባል የሆኑት ኤድመንድ ያካኒ በሰጡት ቃል ጥቂት የደቡብ ሱዳን ተቃዋሚ ህብረት አባላት እንደዚያ የገዘፈ መንግስት አንፈልግም እንዳሉ ጠቅሰዋል። በሁለቱ ወገኖች መካከል ያለው እርስ በርስ መጠራጠር ስምምነት ላይ እንዳይደርሱ እንዳደረገ ነው የገለጹት። አስከትለውም የካቢኔ ሚኒስትርነት ቦታ ለማግኘት የሚመኙ አንዳንዶች ተደራዳሪዎች አሁንም የራሳቸውን የግል ጥቅም እያስቀደሙ ነው ሲሉ ወቅሰዋል። በድርድሩ ላይ የነበሩ ብዙ ምንጮች እንዳሉት ከሆነ ንግግሩ ቢጠናቀቅም ተደራዳሪዎቹ ስምምነቱን ሊፈርሙ የሚችሉበት ሁኔታ እንዳለ ነው የጠቆሙት። የማስታወቂያ ሚኒስትሩ ማክዌ ሲናገሩ አስተዳደሩ የካቢኔ ሚኒስትሮችንና የፓርላማ አባላቱን ቁጥር እንዲጨምር የሚጠይቀውን የኢንቴቤውን እቅድ የማያካትት ስምምነት አይፈርምም ብለዋል። ተቃዋሚዎቹ በበኩላቸው ስምምነቱ ቀድሞውንም ጦርነቱ እንዲቀሰቀስ ያደረጉ መንስኤዎችን ያላካተተ ነው ብለው ይከሳሉ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይት ስቴትስ ውስጥ ምስቅልቅል ለመዝራት ሩሲያ መጣሯን እንደ ቀጠለች ነው ሲሉ የፌዴራል ምርመራ ቢሮ ዋና ዲሬክተር ክሪስቶፈር ሬ ከሰሱ። ማይክል ብራውን ያጠናቀረውን የዚህን ዘገባ ዝርዝር ሶሎሞን አባተ ይዞ ቀርቧል። እጅግ የጋሉ ናቸው በሚባሉ ጉዳዮች ውስጥ አሜሪካውያንን ለመጠቀም ሞስኮ ስውር እንቅስቃሴዎችን እያደረገች ነች ሲሉ የኤፍቢአይ ዳይሬክተር ኮሎራዶ ላይ እየተካሄደ ባለው አስፐን የደህንነት መድረክ እየተባለ በሚጠራው ዓመታዊ ጉባኤ ላይ ክስ አሰምተዋል። አሁን ባለንበት ጊዜ የተለዩ የምርጫ መዋቅሮችን ኢላማ ያደረገ ጥረት አላየንም። ይሁን እንጂ ጎጅናቸው ልንላቸው የምንችላቸው ተጽዕኖ ሊያሳድሩ የሚችሉ ሌሎች እንቅስቃሴዎች ያሉ መሆኑን በእርግጠኝነት መናገር እችላለሁ። እነዚያ እንቅስቃሴዎች በአጭር ጊዜ ውስጥ ከፍ ወዳለ ደረጃ የሚያድጉ ናቸው። ስለዚህ ይህ በብርቱ ሁኔታ ልንይዘው የሚገባን ስጋት ነው። በተጨማሪም ባለፈው የዩናይትድ ስቴትስ ምርጫ ውስጥ ጣልቃ ገብተዋል በሚል ክስ የተመሰረተባቸውን 12 ሩሲያውያን የወታደራዊ ስለላ መኮንኖች ኤፍቢአይ ማግኘት ወይም ማነጋገር እንዲችል ሩሲያም ምንነታቸው ባልተገለጸ ወንጀሎች የምትፈልጋቸውን አሜሪካውያን መመርመር እንድትችል ፍቃድ እንዲሰጣት ሞስኮ ያቀረበችውን ጥያቄ ዳይሬክተሩ ክሪስቶፈር ሬይ ውድቅ አድርገዋል። ይህንን የሩሲያ ግብዣ እያጠናው መሆኑን ዋይትሃውስ አስታውቋል። በመጨረሻም በዚህ ሳምንት ከሩሲያቻቸው ቭላዲሚር ፑቲን ጋር ያካሄዱት ጉባኤ እያጫጫኸ ባለበት በአሁኑ ወቅት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እንደገና ልንገናኝም እንችላለን የሚል ፍንጭ ሰጥተዋል። ሚስተር ትራምፕ በትዊተር ባወጡት መልእክታቸው ሄልሲንኪ ላይ ያደረግነው ጉባኤ ከህዝብ ጠላት ከውሸት ሚዲያው ፌክ ኒውስ በስተቀር በከፍተኛ ደረጃ የተሳካ ነበር ብለዋል። ሽብርተኝነትን ማስቆምን፣ የኒውክሌር መሳሪያ መስፋፋትን፣ የኮምፒውተር ጥቃት፣ መካከለኛው ምስራቅና ሌሎችም የተወያየንባቸውን ብዙ ነገሮች ከእነሱ መሀል አንዳንዱን ተግባራዊ ለማድረግ ለሁለተኛ ጊዜ ተገናኝተን እንድንነጋገር በጉጉት እጠብቃለሁ ብለዋል ፕሬዚደንት ትራምፕ። ዋና ዋናዎቹ የዜና ማሰራጫዎች ከሩሲያ ጋር ትልቅ ፍጥጫ ውስጥ እንዲያውም ወደ ጦርነት ሊያመራ ወደሚችል ፍጥጫ እንድንገባ ነው የሚፈልጉት ሲሉ ትራምፕ ወንጅለዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን በዓለም ዜና የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ታዲያ ቆይት ብለው ከሚቀርቡ ዝግጅቶች አንድ ሁለቱን ለቅምሻ እናሰማችሁ። በአጭሩ ሁኔታውን ለመግለጽ በጣም ከባድ ነው። የፕሬዚደንት ኢሳያስ አፈወርቄን አቀባበል በህዝቡ በኩል እኔንም ጨምሮ ያልተጠበቀ አስገራሚ አስደናቂ ተብሎ ሊገለጥ የሚችል ይመስለኛል። እዚህ ሁሉ ጣጣ ያስገባን ፖለቲካ ነው። ኢሳያስ እንደሱ አስተያየት በኢትዮጵያና በኤርትራ የተካሄደው ጦርነት የጀመረው ወያኔ ነው እና ወያኔ በስልጣን ላይ እስካለ ድረስ እኔ ከኢትዮጵያ ጋር መደራደር አልችልም ብሎ ቆሞ አሁን እንደ እሱ አስተያየት ወያኔ ከስልጣን ተገፍቶ ወጥቷል ብሎ ስላመነ ከኢትዮጵያ ጋር እና ከኢትዮጵያ ህዝብ ጋር ወደ ስምምነት የማይደርስበት ምክንያት ስለሌለው ያ የተናገረው በደንብ ነው። የሚያስታውቁ የቀደሙት ፕሮፌሰር ገብሩ ታረቀኝ፣ እሳቸውን ተከትሎ የሰማችኋቸው ደግሞ ፕሮፌሰር ተከስተ ነጋሽ ናቸው። ሁለቱም የታሪክ ምሁራን ናቸው። የቀደሙት ኢትዮጵያዊ፣ የኋለኛው ኤርትራዊ ናቸው። ሌላው ሶስተኛ የታሪክ ባለሙያ ፕሮፌሰር ሹመት ሲሻኝን ጨምሮ ሰሞንኛ ውይይት ላይ ኢትዮጵያና ኤርትራ የሁለት ጎረቤታሞች ታሪክ በሚለው ተከታታይ ውይይት በሁለተኛው አጋማሽ ይመለሳሉ። ጠብቋቸው። አሁን ወደ ቀዳሚው የዕለቱ ቢገስ ዩናይትድ ስቴትስ የጠቅላይ ሚኒስትር ዶክተር አብይ አህመድን የመቶ ቀናት ክንውኖች አድንቃለች። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ሬነር እንዳሉት ጠቅላይ ሚኒስትሩ አስደናቂ ጠንካራ ግልጽና ቀጥተኛ ንግግሮችን አድርገዋል። ጠቃሚ እርምጃዎችንም ወስደዋል። እስክንድር ፍሬው ተጨማሪ ዘገባ ልኳል። የጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያ መቶ ቀናት በዩናይትድ ስቴትስ እይታ መጋቢት 24 2010 በፓርላማ ቃለ መሐላ ፈጽመው ኢትዮጵያን የመምራት ኃላፊነት የተረከቡት ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ኃላፊነት መቶ ቀናት የደፈኑት ባለፈው ሰሞን ነው በኢትዮጵያ የአሜሪካ አምባሳደር ማይክል ሬይነርም ከቀናት በኋላም ቢሆን የሀገራቸውን ግምገማ አስቀምጠዋል ዩናይትድ ስቴትስና ኢትዮጵያ በሰብአዊ መብትና በዲሞክራሲ ጉዳዮች በመደበኛነት የሚመክሩበት መድረክ ዛሬ በውጭ ጉዳይ ሚኒስቴር ተካሂዷል። አምባሳደር ሬነር የጠቅላይ ሚኒስትር ዶክተር አብይ አህመድን መቶ ቀናት በተመለከተ የተናገሩትም ይህንን አጋጣሚ በመጠቀም ነው። ጠቅላይ ሚኒስትሩ በመቶ ቀናት ያከናወኑት ተግባር ከፍተኛ መሆኑንም ነው ያብራሩት። እንዲህ አሉ አምባሳደሩ። በመጀመሪያዎቹ መቶ ቀናት ጠቅላይ ሚኒስትሩ አስደናቂ፣ ጠንካራ፣ ግልጽና ቀጥተኛ ንግግሮችን አድርገዋል ለኢትዮጵያ መንግስትም ሰብአዊ መብትን እንዲያከብር አሳታፊ የሆነ የፖለቲካ ምህዳርም እንዲፈጠር የሚያስችል አመራር ሰጥተዋል። እሳቸውና ባልደረቦቻቸው ወደዚህ የምክክር መድረክ የመጡት በእነዚህ ለውጦች ከመቼውም ጊዜ በላይ ተደንቀውና ተነቃቅተው መሆኑንም አምባሳደር ሬነር ገልጸዋል። እስካሁን ሲወሰዱ ያየናቸው እርምጃዎች አስደናቂና የሚወደሱ ናቸው ነው ያሉት አምባሳደሩ። ነገር ግን እነዚህ ወደፊት ከሚወሰዱ በርካታ እርምጃዎች የመጀመሪያዎቹ እንደሆኑ ዶክተር አብይ ራሳቸው መናገራቸውን አምባሳደሩ አስታውሰዋል። አምባሳደሩ እንዳሉት እነዚህን እርምጃዎች ወደ ተግባር መለወጡም ሌላው ቁልፍ ተግባር ነው። ይህ ሂደት የሚሳካው ከኢትዮጵያ ከመጣና በኢትዮጵያውያን በራሳቸው ከተመራ ብቻ መሆኑንም አምባሳደሩ ገልጸዋል። ፈተናዎች ሊኖሩ እንደሚችሉ በማስታወስ ጭምር የወዳጅ አገራት ድጋፍ አስፈላጊ የሚሆነው ከዚህ አንጻር መሆኑንም ጠቁመዋል። ከዚህ አንጻር ደግሞ ዩናይትድ ስቴትስ ድጋፍ ለማድረግ ዝግጁ መሆኗን አረጋግጠዋል። ባለፉት በርካታ ወራት የሰማናቸውን ግቦች ለማሳካት የምትሰሩትን ለመደገፍ የዩናይትድ ስቴትስ መንግስት ያለውን የማይናወጥና እውነተኛ ቁርጠኝነት ልገልጽላችሁ እወዳለው ነው ያሉት። ኢትዮጵያ በፈጣንና አጠቃላይ ለውጦችና መሻሻል ውስጥ መሆኗንም የአሜሪካው አምባሳደር በንግግራቸው መንደርደሪያ ላይ ተናግረዋል። እነዚህ መሻሻሎች ደግሞ በፖለቲካዊ አስተዳደርና በሰብአዊ መብት የታዩትን እንደሚጨምሩ ጠቁመዋል። በሰብአዊ መብትና በዲሞክራሲ ላይ የሚያተኩረው የዩናይትድ ስቴትስና የኢትዮጵያ የምክክር መድረክ ከዚህ በፊት የተካሄደው እንደ አውሮፓውያን አቆጣጠር በታህሳስ 2016 እንደነበር ታውቋል። በዛሬው የምክክር መድረክ ላይ በዩናይትድ ስቴትስ በኩል ከአምባሳደር ሬነር በተጨማሪ ከዋሽንግተን የመጡት በውጭ ጉዳይ መስሪያ ቤት የዲሞክራሲና የሰብአዊ መብት ቢሮ ረዳት የውጭ ጉዳይ ሚኒስትር ስኮት ቡስቢ እንዲሁም ሌሎች ባልደረቦቻቸው ተገኝተዋል። በኢትዮጵያ በኩል ደግሞ የውጭ ጉዳይ ሚኒስትር ዴታ ፕሮፌሰር አፈወርቅ ካሱና ሌሎች የስራ ኃላፊዎች ተሳታፊ ነበሩ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ተከታዩ ወደ ወደ መጽሔት ርዕስ ይወስድናል። በኤርትራ የተካሄደው የንግድ ፎረምን የሚመለከት ነው። ሁለተኛው ዘገባ ባሳለፍነው እሁድ በተዘጋጀው የኢትዮጵያና የኤርትራ የሰላም ማብሰሪያ መድረክ ለመታደም በሺዎች የሚቆጠሩ ሰዎች እንደተገኙ የሚታወስ ነው። በአዲስ አበባ ሚሌኒየም አዳራሽ የሁለቱም ሀገሮች ማለት የኢትዮጵያና ኤርትራ መሪዎች የተገኙበትን ዝግጅት ለማድመቅ ወደ አራት መቶ የሚጠጉ የጥበብ ባለሙያዎች ተገኝተውም ነበረ። በመድረኩ ከተጋበዙት ድምጻዊያን መካከል ልክ ነው፣ ይሄ ዝግጅት ቆንጅት ቆየት ብሎ የሚቀርብ ነው። የመድረኩን ዝግጅት ቆየት ብለን እናቀርባለን። አድማጮች ይሄ ተከታዩ ዘገባ በቀጥታ ወደ አስመራ የሚወስድን ይሆናል። ቀደም ብለን በመግቢያችን ያስተዋወቅ ናቸው የኤርትራ የኢንዱስትሪ ዘርፍ ኃላፊ አቶ ታደሰ ወልደ ዮሐንስን ድምፅ አሰምተን ነበር። በዚያ የተከናወነውን ስነ ስርዓት አስመልክቶ ዘጋቢያችን ብርሃን በርሄ ተከታዩን አድርሶናል። የሁለቱ አገሮች የቢዝነስ ማህበረሰቦች ሀገርን የማልማት ታላቅ ሚናና አደራ እንዳለባቸው አስመራ ፓላስ ሆቴል በተደረገው የኢትዮ ኤርትራ ቢዝነስ ፎረም ተገልጿል። በዚህ ከኢትዮጵያ በመጡ የንግድ ማህበረሰቦችና በኤርትራና ኢትዮጵያ የዘርፉ ኃላፊዎች መካከል በተደረገው የንግድ ግንኙነት ፎረም በሁለቱ አገራት መካከል በተፈጠረው ግጭት ለሀያ ዓመታት ተቋርጦ የነበረው የንግድና ኢንዱስትሪ ትስስርን ቀድሞ ወደ ነበረበት ለመመለስ ከዛም ባለፈ ወደ ተሻለ ደረጃ ለማድረስ ይህ በሁለቱ ሀገራት የተፈጠረው የሰላም ግንኙነት በር ከፋች እንደሆነ በፎረሙ ተጠቅሷል። የኤርትራ የኢንዱስትሪ ኃላፊ አቶ ታደሰ ወልደ ዮሐንስ ባለሀብቱ በኤርትራ ስላለው የንግድና ኢንዱስትሪ አማራጮችና እድሎችን ለማየት በመምጣታቸው ምስጋናቸውን ካቀረቡ በኋላ በሁለቱ አገራት መካከል በእርሻ ማዕድን በወደብ በሚደረግ የወጪና ገቢ ንግድ ትልቅ እድል እንዳለ ገልጸዋል። የኢንዱስትሪ ኃላፊው በመቀጠል ይህን የንግድ ግንኙነት በሰፊው ለመስራት በኤርትራ ስላለው የንግድ ኢንቨስትመንት እድሎች ዝርዝር ብቁ ዝግጅት ስለሚያስፈልገው ወደፊት የሚታይ እንደሆነ ገልጸዋል። ለሚፈጠረው የንግድ ልውውጥ የውስጥና የውጭ ንግድ ፍላጎትን ለማስተናገድ አመቺ ሁኔታ የሚያስፈልገው ነው። የድንበር ንግድም አለ። የድንበሩ ንግድ እንዴት እንደሚካሄድ የገንዘብ ልውውጥ እንዴት እንደሚሆን፣ ማለት የምንዛሬ ፖሊሲ እንዴት ሊሆን እንደሆነ በአጠቃላይ ከዚህ የተዛመዱ የንግድና የኢኮኖሚ ጉዳዮች በደንብ ታስቦባቸው ተዘጋጅተው ተጠንተው በወረቀት ሰፍረው እንድንወያይባቸው ስለሚያስፈልግ ይሄ ጊዜ የሚጠይቅ ይመስለኛል። የኢትዮጵያ ንግድ ምክር ቤት ምክትል ፕሬዚደንት አቶ አሰፋው ገብረስላሴ በበኩላቸው በሁለቱ አገራት መካከል በተፈጠረው የድንበር ግጭት ለሀያ ዓመታት ተራርቀው በመቆየታቸው በንግዱ መተሳሰር እንዳልቻሉና አሁን በዚህ በአጭር ጊዜ በተፈጠረው የሰላም ሁኔታ ይህን ፎረም ለማድረግ በሁለቱ አገሮች መካከል ያለውን የንግድ እድሎችና አማራጮች ላይ ለመነጋገር እንደመጡ ገልጠዋል። ከኤርትራ ጋር የሚፈጠረው ግንኙነት አሁን ኢትዮጵያ ያላትን እምቅ ሀብት ከኤርትራ የንግድ ማህበረሰብ ጋር እንዴት ተጠናክሮ ይሄዳል። የድንበሩ ንግድም እንዴት መጠናከር እንዳለበትና ፖሊሶቻቸው እንዴት ወደ አንድ እንደሚመጡ የሁለቱ ሀገራት መሪዎች የቤት ስራ እንደሆነ ከገለጹ በኋላ የንግዱ ማህበረሰብ ማድረግ ያለበትን አብራርተዋል። እኛ እንደ ነጋዴዎች ግን የምናስበው ዓለም በአሁኑ ሰዓት በአንድ ኳስ ዙሪያ የምትሽከረከርነች እና ያችን አንድ ኳስ ወደ አንድ አምጥተን በኤርትራ ያለውን ጸጋ ኢትዮጵያ ውስጥ በኢትዮጵያ ያለውን ጸጋ ደግሞ ኤርትራ ውስጥ እንዴት እየተሽከረከረ የህዝብ ለህዝብ ግንኙነቱ ጠንክሮ ሀብት የምንፈጥርበት እና በኢንዱስትሪ በልጽገን በምስራቅ አፍሪካ በምናደርገው እንቅስቃሴ ላይ አርአያ የምንሆንበት ወቅቱ ዛሬ ነው ብለን እናምናለን። የዋፋ ኢንተርፕራይዝ ኃላፊ ወይዘሮ ፋንታ የጌታነህ በበኩላቸው ይህ ፎረም በቀጥታ ወደ ስራ የሚያስገባ ሳይሆን ለሚቀጥለው ስራ መንገድ ለመጥረግና ምቹ ሁኔታዎችን ለመፍጠር ታስቦ የተደረገ እንደሆነ ገልጠዋል። የዋፋ ኢንተርፕራይዝ ኃላፊዋ በመቀጠልም በሚቀጥለው ጥቅምት ወር ሰፊ የኢንቨስትመንት ፎረም ለማድረግ ከሁለቱ ሀገራት የዘርፎ ኃላፊዎች ጋር እንደተስማሙም ጠቅሰዋል። የኢትዮጵያ ባለ ሀብቶች በአስመራ መዋዕለ ንዋያቸውን ለማፍሰስ እየተዘጋጁ መሆናቸውን በዚህ አጋጣሚ እየገለጽኩ ክቡራቱ ታደሰ በእናንተ በኩል የኢትዮጵያውያን ባለሀብቶች በሀገረ ኤርትራ የሚሰማሩበትን ሁኔታ በቀጣዩ ፎረም በዝርዝር እንደምታሳውቁን ተስፋ እናደርጋለን። የፎረሙ ተሳታፊዎች በበኩላቸው በሁለቱ አገራት መካከል ያለው የንግድ ትስስር በቀጣይ ለማሳደግ እንደሚፈልጉና ተስፋ ሰጪም ሆነው እንዳገኙት ገልጠዋል። ስሜ ሱፍ መሀመድ ይባላል። አዲስ አበባ ውስጥ ሁለት ካምፓኒዎች አሉን የጀስቲስ ኮንስትራክሽን እና የአኩሬት ኮንክሪት ሰፕላየርስ ባለቤት ነኝ። በዚህ ኮንፈረንስ ላይ በመሳተፋችን እጅግ በጣም ደስ ብሎናል። ወጣቱ ዛሬ ስብሰባ ላይ እንደተከታተላችሁት ከስልሳ ፐርሰንት በላይ ነው። በኢትዮጵያ ባለሀብቱ የኤርትራን ባለሀብት ተመሳሳይ ነገሮችን ቀጥለን ኢትዮጵያውያኑ ኤርትራ ላይ መጥቶ ኤርትራውያኑ ደግሞ ኢትዮጵያ ላይ መጥቶ በጋራ ሁለቱን ሀገራት ወደ ተሻለ ነገር እናመጣለን የሚል እምነት አለኝ። እነዚህ ከኢትዮጵያ የመጡ የንግድ ማህበረሰቦች ዛሬ በጨርቃ ጨርቅ ፋብሪካ ጉብኝት ያደረጉ ሲሆን በነገ ውለትም ምጽዋን እንደሚጎበኙ ታውቋል። ብርሃኔ በርሀ ለአሜሪካ ድምፅ ከአስመራ ብርሃን እናመሰግናለን። በትላንትና እለት ከኢትዮጵያ ወደ ኤርትራ የተጓዘው የንግዱ ማህበረሰብ ቡድን ዛሬ በአስመራ ኢንቨስትመንት መድረክ ላይ ተወያይቷል። በከተማዋ የሚገኙ ፋብሪካዎችንም የጎበኘ ሲሆን ነገ ምጽዋን ይጎበኛል ተብሏል። ቀደም ብዬ እንደገለጽኩት ብርሃነ በርሄ ነበረ፣ ተከታዩን ቀደም ያለውን ዘገባ ያደረሰን። ብርሃን እናመሰግናለን። ቀጣዩ ዘገባ ደግሞ ወደ አዲስ አበባ ይወስደናል። የኦሮሞ ሜዲያ ኔትወርክ የብዙሀን መገናኛ ድርጅት እስከ ግማሽ ቢሊዮን ብር ሊያስገኝ የሚችል የገንዘብ ማሰባሰቢያ በዓል እያዘጋጀ መሆኑን አስታወቀ ይላል። ኦኤምኤን በሚል የእንግሊዝኛ ምህጻረ ቃል የሚታወቀው ይህ መገናኛ ብዙሀን አካል በኢትዮጵያ የመገናኛ ብዙሀን አሰራር አስተዋጽኦ ለማድረግ ያለውን ተስፋም ገልጠዋል ይለናል። መለስካቸው አማሀ ን የተከታተለው ተከታዩን አድርሶናል። የኦሮሞ ሚዲያ ኔትወርክ ወይንም በእንግሊዝኛ አጠራሩ አህጽሮት ኦኤምኤን ወደ ኢትዮጵያ ገብቶ ሥራ መጀመሩን የሚያበስር ዝግጅት በሚሊኒየም አዳራሽ በቅርቡ እንደሚያካሄድ የዝግጅቱ አስተባባሪ ኮሚቴ አስታወቀ። ሐምሌ 29 ቀን 2010 ዓ ም በሚሊኒየም አዳራሽ በሚካሄደው በዚህ የምረቃ ሥነ ሥርዓት ላይም የገቢ ማሰባሰቢያ ዝግጅቶች እንደሚካሄዱ ተገልጸዋል። ዝግጅቱን ለማካሄድ ሕጋዊ ዕውቅና ለማግኘትም ለሚመለከተው የመንግስት አካል ጥያቄው እንዳቀረበ የገለጹት የዝግጅቱ አስተዋሪ ኮሚቴ ሰብሳቢ ኢንጂነር አየለ ደጋጋ በዚህ በዓል ላይ ከፍተኛ የመንግስት ባለሥልጣናት፣ የሃይማኖት መሪዎች፣ አባገዳዮችና ሌሎችም ጥሪ የሚደረግላቸው ሰዎች እንደሚገኙ ጠቁመው በገቢ ማሰባሰቢያ ዝግጅቶቹ ለማግኘት የታሰበውንም የገንዘብ መጠን ይፋ አድርገዋል። ምን ያህል ገንዘብ ብር ፈንድ ለማሰባሰብ ፈንድሬዝ ለማድረግ አስባቸዋል የሚለው ላይ አሁን በዚህ ፕሮግራም ሚሊኒየም አዳራሽ ሐምሌ ሀያ ዘጠኝ በሚከበረው ፕሮግራም ጋር ተያይዞ እየተንቀሳቀስን ያለነው እቅዳውትን እያርንበትን ያለ ነው። ከተለያዩ የተለያዩ ፓኬጆችን አዘጋጅተን የፈንድ ማሰባሰብ ፓኬጆችን አስጋ እያርን ያለ ነው እስከ ግማሽ ቢሊዮን ወይም ደግሞ አምስት መቶ ሚሊዮን ብር ለማሰባሰብ ነው አቅደን የተለያዩ ፓኬጆችን አዘጋጅተን የገቢ ማሰባሰቢያ ፓኬጆችን አዘጋጅተን እየተንቀሳቀስን ነው። ኦኤምኤን ቀደም ሲል የተለያዩ የቴሌቪዥን ስርጭቶችን በሳተላይት አማካኝነት ከዩናይትድ ስቴትስ ኦፍ አሜሪካ ወደ ኢትዮጵያ ታዳሚዎቹ ሲያሰራጭ እንደነበረ ይታወቃል። ይሁንና እስከ ቅርብ ጊዜ ድረስ ተቋሙ በኢትዮጵያ መንግሥት እንደ አሸባሪ ይቆጠር እንደነበረ በማስታወስ ኦኤምኤን፣ ማን ነው የሚል ጥያቄ ከጋዜጠኛ ቀርቦ ነበረ። የኦኤም ኤን ፍንፍኔ ስራ አስኪያጅ አቶ ቶሌራ ፍቅሩ ምላሽ ሰጥተዋል። ኦኤምን ህዝብን ያቀፈ መንግስታዊ ያልሆነ የሚዲያ አካል ነው። የግል ሚዲያ የምንለው በኢትዮጵያ ቋንቋ ፕራይቬት ሚዲያ የሚባለው፣ ነገር ግን የኦኤምን ለየት የሚያደርገው ህዝብን ያማከለ ጋዜጠኝነትን ነው የሚከተለው፣ ሲቲዝን ድሬቨን ጆርናሊዝም የምንለው ማለት ነው። በዚያም የተሳካለት ይመስለኛል። የተሳኩ ስራዎችንም ሰርቷል። በቦርድ ኦፍ ትረስት የሚተዳደር ሚዲያ ነው። ፈንዱን የሚያገኘው በቀጥታ ከኮሚኒቲ ነው። ከኮሚኒቲ ነው ፈንድ ሬዝ የሚያደርገው። የቦርድ ኦፍ ትረስቲ ውስጥ ያሉ በጣም ታዋቂ የሆኑ በዓለም ትልቅ ሪሰርቾችን በመስራት የሚታወቁ በተለይም ደግሞ በኦሮሞ ጥናት በእጅጉ በሚታወቀው ኦሳ የኦሮሞ ስቴዲ አሶሲሽን ውስጥ ተጽዕኖ ያላቸው ሰዎች የዚህ የቦርድ ኦፍ ትረስቲ አባል ናቸው። ስለዚህ ኦኤም ኤን ማን ነው ለሚለው ኦኤም ኤን ነጻ እና ገለልተኛ የሆነ የሚዲያ ተቋም ነው እና በሚዲያ ተቋምነቱ የህዝብ ጆሮና አይን ነኝ ብሎ የሚያስብ በአቋሙም በዓላማውም የህዝብ አይንና ጆሮ የሆነ የሚዲያ ተቋም ነው ብዬ መግለጽ ይወዳለሁ። ኦኤምኤን ከዚህ በፊት ያቀርባቸው የነበሩ ዝግጅቶች በአብዛኛው በኦሮሞ ህዝብ ላይ ያተኮሩ እንደነበሩ በመጠቆም ወደፊት በአጠቃላይ በኢትዮጵያ መገናኛ ብዙሀን ህዋ ምን ለማድረግ ዓላማ እንዳለውም ከጋዜጠኞች ጥያቄዎች ተነስተዋል። አንዳንድ የኮሚቴው አባላት ይህን አባባል ሚዛን የሳተ እንደሆነ ገልጸዋል። አቶ ቶሌራ ፍቅሩ ዘርዘር ያለ ማብራሪያ ሰጥተው ነበረ ህዝብ ትግልና የኦሮሞን ህዝብ የሚዲያ አማራጭነት ብቻ ሳይሆን በአገር ደረጃ ኦኤምኤን የተሻለ ሚዲያ፣ ነጻ ሚዲያ፣ ፍትሃዊነት የተረጋገጠበት ሚዲያ፣ ነገር ግን የህዝብን ማይከላዊነቱን ያለቀቀ የህዝብ አይንና ጆሮ ሆኖ የሚቀጥል ለህዝብ የወገነ ሚዲያ ሆኖ እንዲቀጥል ነው ሀሳባችን። ለዚህ ብዙ ስትራቴጂዎች አሉ። በኢትዮጵያ ደረጃ የተሻለ ፕሮፌሽናል ሚዲያ ለመሆን የሚያስችለው ነገር ላይ ጥናት እያደረግን ነው። አሴስሜንቱ አላለቀም። ነገር ግን ጥናታችን እየቀጠል ስራችንንም በቦኑ እያስካሄልን ነው። በእኛ ግምገማ መሰረት ባደረግነው አሴስሜንትና እያደረግነው ባለው ግምገማ መሰረት በኢትዮጵያ ውስጥ ፕሮፌሽ አሁን ባለው ሚዲያ ላንድስኬፕ ፕሮፌሽናል የሆነ ሚዲያ ገንብቶ ነጻና ፍትሀዊነት በተረጋገጠበት ሁኔታ ለሚዲያ ውድገት አሁን ላለው ሚዲያ ጥሩ ኮንትሪቡሽን ለመስጠት የዛ አቋም አለን። ጠቅላይ ሚኒስትር አብይ አህመድ በቅርቡ በውጭ ያሉ ተቃዋሚ የፖለቲካ ድርጅቶችም ሆኑ የመገናኛ ብዙሃን ተቋማት ጽፈት ቤቶቻቸውን ወደ አዲስ አበባ እንዲያመጡ ጥሪ ማቅረባቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች የምትከታተሉት በ19 ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የዚህ ሰዓት ፍለጋ ነገር ቆንጅፍያን ጠራራ ነው እኮ ከምሽቱ ሶስት ሰዓት ከ27 ያመለክታል፣ የስቱዲዮ ሰዓታችን። ረሳወሪዎቹ ጋር ከመሄዳችን በፊት እዚህ ግድም የሙዚቃ ፋታ ብንወስድ ምን ይመስልሻል? ረሳወሪዎቹ እንደገና ደግሞ በሁለተኛው አጋማሽም በርከት ያሉ ወቅታዊ ዝግጅቶች ይኖራሉ። ሙዚቃ ማሰብህ መልካም ሀሳብ ነው አሉላ። ነው እንግዲያው ከተስማማሽ ቀጣዩን አሁን ሳያት ደምሴ ናት ድምፃዊቱ። እንደምትወደኝ ትለናለች። ሙዚቃ የተገኘው ደቂቃ ይኸው ብቻ ይመስላል። አድማጮች በአሳለፍነው እሁድ ቀደም ብለን ጀመር አድርገነው ነበር ማስተዋወቁን። በአሳለፍነው እሁድ በተዘጋጀው የኢትዮጵያና የኤርትራ የሰላም ማብሰሪያ የተሰኘ መድረክ ለመታደም በሺዎች የተቆጠሩ ሰዎች ተገኝተው ነበር ትለናለች መስታወትና ተከታዩን ያቀናበረችው በሚሌኒየም አዳራሽ የሁለቱም ሀገሮች መሪዎች የተገኙበትን ይህን ዝግጅት ለማድመቅ ወደ አራት መቶ የሚደርስ ቁጥር ያላቸው የጥበብ ባለሙያዎች ተገኝተው ወይም ተሳትፈውም ነበር። በመድረኩ ከተጋበዙት ድምፃውያን መካከል ታዲያ ቴዎድሮስ ካሳሁንና ሀጫሉ ሁንዴሳ ያስተላለፏቸውን መልእክቶች መነጋገሪያ ርዕስ መሆናቸውን ታስታውሰናለች መስታወት አራጋው። ዝግጅቱን በተመለከተ ከአስተባባሪዎቹ የመድረክ መሪ እንዲሁም ከድምፃውያኑ ሀጫሉ ሁንዴሳንና የቴዎድሮስ ካሳሁንን ስራ አስኪያጅ አቶ ጌታቸው ማንጉዳይን አነጋግራ ተከታዩን ይዛለች። አንጋፋ ድምፃውያን መሐሙድ አህመድ እና አሊቢራን ጨምሮ ታዋቂ ወጣት ድምፃውያንና የሙዚቃ ባለሙያዎች የሁለቱን ሀገራት ፍቅር፣ ሰላምና አንድነት የሚያሳዩ ስራዎቻቸውን አቅርበው ነበር። በሚሊኒየም አዳራሽ በድምፃዊነት ከተጋበዙት መካከል ቴዎድሮስ ካሳሁንና ሀጫሉ ሁንዴሳ ያስተላለፏቸው መልእክቶች በተለያዩ የማህበራዊ መገናኛ ብዙሀን ለቀናት መነጋገሪያ ሆኑም ሰንብቷል። ድምፃዊ ሀጫሉ ሁንዴሳ በመድረኩ በእንጉርጉሮ ያስተላለፈውን መልእክት በተመለከተ በርካታ የድጋፍና የተቃውሞ አስተያየቶች በማህበራዊ የመገናኛ ብዙሀን ተስተውለዋል። ፍቅርን ለመስበክ በተዘጋጀ መድረክ ላይ እንዲያለ መልእክት ማስተላለፍ አልነበረበትም ለሚሉ አስተያየት ሰጪዎች ምላሽ እንሰጣለሁ ይላል። ስፔሻሊ ባህረር ኦሮሚያ አዋሳኝ ላይ የሶማሌ ክልል ከአንድ ሺ ኪሎ ሜትር በላይ ነው የሚያዋሱ ነው እና በተለያየ አቅጣጫ ሰው ይገደላል ማለት ነው ጠርበቁ ኃይሎች ብዙ ጊዜ እየገቡ እንትን ዶክተር አብይ ገና እንደ ተመረጡ እርቁን ለመፈፀም እዛ ነው የሄዱት። ምንም አልተቻለም። አቶ ለማ ነገር ሳም- ሞክረዋል ብዙ ብዙ ብቻ ተደርገዋል እና የሀገር ሽማግሌዎችን ብዙ ነገር ቃል ተገብቷል። አልተቻለም። ፕሬዚዳንት ኢሳያስ አፈወርቂ መምጣት ደግሞ ዓለም ላይ ያሉ ኢትዮጵያውያኖችን ብቻ ሳይሆን በመላው ዓለም ትኩረት የሚስብና ሁሉም በጉጉት የሚያየው ነገር ነው እና እዚህ ቦታ ላይ የሚደረገው ግድያ እንዲቆም ትኩረት እንዲያገኝ እሹ እንዲሆን የኔ ይሄን ነገር የምገልጽበት አጋጣሚ ብቸኛው ይሄ መድረክ ነበር። ምክንያቱም ጎልቶ እንዲወጣ ማለት ነው፣ ጎልቶ እንዲታይ። አቴንሽን አልተሰጠውም ማለት አይደለ። አሁን ለምሳሌ እውነት እንነጋገር ከተባለ አገሩን የሚመሩት አያውቁም እያልኩሽ አይደለም። እነሱ በራሳቸው አካሄድ እንደሚሄዱ አቃለው እየሄዱበትም ሊሆን ይችላል። ጎልቶ እንዲወጣ እና እንዲታወቅ ስለፈለግኩ ነው። ትኩረት እንዲያገኝ መፈለጌ ደግሞ ከንደዚህ እንደዚያን ከእንደዚህ አይነት አጋጣሚ በላይ ላገኝ ስለማልችል ይህን ነገር አድሬስ አድርግ ያለው ጠቁም ያለው እኮ ምንም እኳ አላልኩም። ሰው እየሞተ ነው መቆም አለበትም ደግሞ በጣም ከሚገርምሽ ነገር ይሄን ነገር እንዳስተላለፍ ያስገደደኝ ፕራይም ሚኒስቴሩ በየሄዱበት ቦታ ህዝብን የሚያስደስት ነገር በሚያደርጉ ሰዓት ነው። እያንዳንዱ ነገር ሆን ተብሎ የሚከናወኑ ይህ ተቃራኒ ነው። ምናልባት ይህም ነገር ቶሎ ካልቆመ እሳቸውን ያመነውን ህዝብ እሳቸውን የሚከተለውን ህዝብ ሌላ ነገር ውስጥ ስለሚከተው በግሌ ስላልተመቸኝ ይህ ነገር በአፋጣኝ መቆም አለበትም ያልኩት ማለት ያለብኝ መድረክ ደግሞ ትላንት ነበረ እንጂ ዝግጅቱ ድባብ ወይ የመጡትን እንግዶች ያለውን ሴሬሞኒ አቅጣጫ ለማፋት ምናምን አይደለም። አልኩዳሽ። በሕዝብ ጥያቄ መሰረት በክብር ከተጋበዘበት መቀመጫ ወደ መድረኩ ለመድረስ መተላለፊያው አዳጋች በመሆኑ ምክንያት ሀያ ደቂቃዎች ያህል የሰፈነውን ጸጥታ በተመለከተ በማህበራዊ መገናኛ ብዙሃን ቴድሮስ ካሳሁን ለአድናቂዎቹ ካስተላለፈው የይቅርታ መልእክት በመነሳት የቴድሮስን ስራ አስኪያጅ አቶ ጌታቸው ማንጉዳይን የነበረውን ሁኔታ እንዲያስረዳን ጠይቀ ነው ነበር እኛ ወሲሻሊ አልተጋበዙ እና ነገሩን ከዛ በኋላ በክብር እንግድነት እንደተጋበዝን አወቅን። ደብዳቤ ናለ በዛ መሰረት ቦታችን ላይ ተገኝተናል። ተማሪ ከዛ መልእክት ያስተላል ተባለ። ስለዚህ ወደታች መድረክ ሄደን እናቀረባለን ተባለ። ይህንም ያውቃሉ አዘጋጆቹ። በዚያ ፒ ላይ ወርደን ወደ መድረክ ምሩም ብለን ስንወጣ ያውቃሉ፣ ቦታው ጋር ስንበር ሰሮቹ በሚ ተቆልፏል። ሲጠየቁ የውስጥ አንከፍትም ይላል የተለያዩ በሮች ላይ ሞክር ነው ለአ ደቂቃ ያህል። በዚያ ሰዓት መድረኩን የሚመሩ ሰዎች ፕሮግራም አዘጋጆች፣ ኧረ ቴዲ ህዝቡ ይጠብቃሃል ምናምን የሚባሉ ነገሮች እየተናገሩ የህዝቡን ስሜት ያመሳሳሉ። የተንኮል ስራ እንደሆነ ያስታውቃል። ሌሎች ዝግጅቶችን፣ ሌሎች ዘፋኞች ነበሩ መድረክ ላይ ሊያቀርቡ ይችሉ ነበር። ግን ሆን ተብሎ እየተሰራ ሸፍጥ ይመስላል እና ማንንም ብለን ለማድረግ አይደለም። እኛ እንደዚህ አይነት ጭቅጭቅ ውስጥ የምንገባ ሰዎች አይደለም። በእለቱ መድረኩን ይመራ የነበረው ጋዜጠኛ ግሩም ጫላ መድረክ በመምራት እንጂ በዝግጅቱ ላይ ፈጽሞ እጁ እንደሌለበት ገልጾ የነበረውን ሁኔታ በተለይም ቴዎድሮስ ካሳሁንን በተመለከተ በአጭሩ አስረድቶናል። ጌታቸው ማን ጉዳይ የቴዎድሮስ ካሳሁን አስኪያጅ ለእኔ ደውሎ፣ ግሩም በዚህ ቀን ላይ ቴዲ የመስፈን ፍላጎትም የለውም አልተዘጋጀም፣ ሬርስም አላደረገም ቢሆን ጥሩ ነበር ግን ስለመሆን ስለማይችል ንግግር ለማድረግ ግን ይፈልጋል የሚል ነገር ተነጋግረናል የተስማማችሁበት ጉዳይ ከአዘጋጆቹ ጋር ይህ ከሆነ የኔ ስራ አናውንስ ማድረግ እንጂ የፕሮግራም አካሄድ እንዴት እንደሆነ የመሳተፍ አይደለም። የዲያፍሮ ሰዓቱ ሲደርስ ጭራሽ እንዳልመጣ ነው የተነገረኝ። በኋላ ሮስ ካሳሁን ስለመጣ ወደ መድረክ ጋብዘው የሚል ተነግሮኛል። ከአስተባባሪዎች ደስተኛ ነኝ እኔም ባዮ ደስ ይለኛል ኢትዮጵያዊ ነው። ሁሉም ኢትዮጵያዊ የራሱን አስተዋጽኦ ማበረከት ስለሚችል በሚል ሁላችንም እዚህ የተገኘንበት ምክንያት ይሄ ስለሆነ በሚል በማስተዋወቅ ቴዲን ወደ መድረክ ጠርተናል። እዛ ቪቪይፒ ቦታ ላይ ማይክራፎን ይላክለትና ንግግር ያድርግ ተብሎ ነበር። እሷ አልሆነም። መጨረሻ ላይ ወደ መድረክ እየመጣ ስለሆነ እዚህ ጋር አስተዋውቀውና የሚናገረውም ካለ ይናገር ሲባል ስራዬ የማስተዋወቅ ስለሆነ ብዙ ነገሮች በመጥፎ ሊተረጎሙብን ይችሉ የነበሩ ምክንያቱም እንግዳ እያስተናገድን ስለሆነ እንደ ሀገር እሱን ሪስክ በመውሰድ የቴድሮስ ካሳሁንን ክብር በሚጠብቅ መንገድ የስራውን ስራ ለሀገራችን አበረከተኑ አስተዋጽኦ በሚጠብቅ መንገድ አስተዋወቅ ያለው ሊመጣ ግን አልቻለም። በወቅቱ መጥቷል ተብሎ የተነገረኝ አሳስቷል ነገሮች ምክንያቱም ሀያ ደቂቃ አካባቢ ዴድ ኤር እንዲኖር መድረኩ ዝም እንዲል ተደርጓል። የኢትዮጵያንና የኤርትራን የሰላም ስምምነት ለማብሰር በሚሊኒየም አዳራሽ የተዘጋጀውን የሙዚቃ መድረክ ካስተባበሩት መካከል አቶ ነቢዩ ባዬ በቀኑ ስለነበሩት አጋጣሚዎችና ቅሬታዎችን በተመለከተ አብራርተውልናል። እውነት ለመናገር በእለቱ ከነበረው ሀሳብ ጋራ፣ ከነበረው የሰላም መንፈስ ጋራ አሁን የሁለቱም ድምፃውያን አስተዋጽኦ በጣም ታላቅ ነበረ። ከዚህም ባልተናነሰ ደግሞ አንስተን በጣም ማክበር ያለብን ታላላቆቹም ከሀሲን መርፌ ተወግተው የመጡት መሐሙድ አህመድ በተለይ እና ጋሽ አሊ ቢራ እነዚህን ሰዎች ውለታና እነዚህን ሰዎች መባ በደንብ መቀበል ያለብን ይመስለኛል። የሥነ ጥበብ ሰው ብዙ ጊዜ በህዝብ አይን ውስጥ ስለሚሆን እያንዳንዱን ነገር ያነሱ ወደ ላይና ወደ ታች እያደረጉ መመልከቱ ተፈጥሯዊ ነው። ነገር ግን ከዚህ ተፈጥሯዊ መንገድ አንዳንድ ጊዜ ወጣ እያሉ የሚነሱ ነገሮች እንመለከታለን። እኛም ታዝበናል። በባህላቸው የባህላቸውን ታሪክ የሚገልጹትን ሁኔታ የሚያሳይ ሙዚቃ አቅርበዋል። አሁን ሀጫሉ ያንን አቅርበዋል። ሁለተኛ ደግሞ አሁን እንደምታውቂው የሚናገሩ ሰዎችን ማደፋፈር እንጂ አሁን ይሄን አትናገሩ የሚባልበትም ጊዜ አይደለም። ስነ ጥበብ ከሁሉም በላይ ነፃ ሀሳብ የሚሳተፍበት የሚዘዋወርበት ቦታ መሆን አለበት። ስነ ጥበብም የሚፈነድቀው ሰዎች በነጻነት ማሰብ ይችሉ ነው። በዚህ መሀል ጥፋቶች ካሉ ያ በነፃነት የሰራው የስነ ጥበብ ሰው ራሱን እያረመ እያስተካከለ ከጥሩ ደግሞ ለአንድነት፣ ለተስፋ፣ ለፍቅር የሚሰራው ስነ ጥበብ ብዙ ጊዜ እድሜና ህይወት ይኖረዋል። ረጅም እድሜ ይኖረዋል። ቴዲ እንግዲህ ረጅም መንገድ ላይ የነበረው እንደምታስታውሱው በዚህ ዕለት ላይ ተገኝቶ ስራውን እንዲያቀርብ ብዙ ሙከራዎች አድርገናል። እሱን ለማግኘት በቤተሰብ በኩል በጓደኛ በኩል እንደው ይሄ ነገር ተሳትፎ ለማየት በጣም ጓጉተናል። ስለዚህ የመጨረሻውም የሆነው ነገር የጉጉቱ የጉጉታችን መጠን ማሳያ ነው እንጂ ሌላ ነገር ያለ እንደተባለው በመድረክ ላይ የተቀመጠበት ቦታ እስከ መድረክ በሚመጣበት ጊዜ የወሰደበት ጊዜ አለ። እሱ እንዳልኩሽ ቅድም ደግሞ በኮሚቴውም በመንግስትም በኩል በጣም በዚህ ላይ ብዙ ስላቀነቀነ የህዝቡን ፍቅር በእነዚህ ስነ ዎች ያለው የሕዝብ ፍቅር ሁላችንም ጋራ ያለ ነው። ስለዚህ ሁሉ ነገር እውነት ለመናገር በቅን መንፈስ በንጹህ ልቦና የተደረገ ነው። እኔ አንድም ነገር በክፋት የተደረገ በሁሉም ወገን ማለት በሁሉም ወገን ቀኑም ራሱ መንፈሱ አይፈቅድም ነበረ። ክፋት ይለማል። ለሀያ አመታት በኢትዮጵያና በኤርትራ የነበረውን ያለመግባባት ችግር በመቅረፍ የሰላም ስምምነት ላይ መደረሱ ለሁለቱም ሀገራት ዜጎች ታላቅ እፎይታን እንደፈጠረና በሚሊኒየም አዳራሽ በተዘጋጀው መድረክም ይህንኑ ለማንጸባረቅ የተዘጋጀ እንደነበር አስተባባሪዎቹ ጨምረው ገልጸውልናል። መስታወትንና እንግዶቿን እናመሰግናለን። አድማጮች አሁን ውይይት ሰሞነኛ ውይይት ነው የሚቀጥለው። ኢትዮጵያና ኤርትራ፣ የሁለት ጎረቤታሞች ታሪክ መሰንበቻውን አስመራ ላይ የታየው ታላቅ የደስታ ስሜትና ከዚያ ቀደም ብሎ በኢትዮጵያ የሆነው በሁለቱ ጎረቤት ሀገሮች ኢትዮጵያና ኤርትራ ጉዳይ አዲስ ምዕራፍ ከፋች ተደርጎ ተወስዷል። የተፈጠረውን ሁኔታ ምንነትና የቀጣዩን ሂደት አቅጣጫዎች ጨምሮ በርከት ባሉ ጭብጦች ዙሪያ የታሪክ ምልከታ ለመፈንጠቅ የታለመ ተከታታይ ውይይት ነው። ውይይቱን ያዘጋጀው አሉላ ከበደ ነው። አሉላ እንግዶቹን ከርዕሱ ይዘት ጋር እንዲስማማ እራሳቸውን ዘለግ አድርገው እንዲያስተዋውቁ ጋብዟቸዋል። ተከሳ ነጋሽ ይባላለሁኝ። የተወለድኩት አስመራ ነው። እዛው የዛው የአስመራ ከተማ የአስመራ ዙሪያ ተወላጅ ነኝ። ሰኮንደሪ ስኩል በጅማ ነው የተማርኩት። ከዛ በኋላ አስመራ ዩኒቨርሲቲ ነው የተማርኩት። ሕግ ነው ያጠናሁት። ከዛ ወዲህ እንግሊዝ ሀገር ሄጄ ማስተር ሎንዶን አፍሪካን ሂስትሪ ተምሬያለሁ። ከዛ በኋላ ስዊድን ሀገር መጥቼ የኢጣሊያ ቅኝ አገዛዝ በኤርትራ አንዳንድ ጥናቶች አካሂጃለሁ። እዛ ነኝ የኖርኩት አሁን አርባ ዓመት ሆኖኛል። ጥሮታ አውጥቻለሁ እና አብዛኛው ትምህርትን በተመለከተ ጥቃቅን ጥናቶች አካሂጃለው። በተጨማሪ ደግሞ ይሄ የኤርትራና የኢትዮጵያ ታሪክ ከሺህ ዘጠኝ መቶ ዘጠና ጀምሮ እስከ አዲሱ ጦርነት እንግዲህ አቅሜ እንደፈቀደው መጠን አጥንቸዋለሁ። እኔ ተወልጄ ያደግኩት የመጀመሪያ ደረጃ ትምህርትን ያጠናቀቅኩት አክሱም ከተማ ነው። ሁለተኛ ደረጃ ቅድስት ሥላሴ ትምህርት ቤት አዲስ አበባ ካጠናቀቅኩ በኋላ በአዲስ አበባ ዩኒቨርሲቲ ኮሌጅ የቀዳማ ሥላሴ ዩኒቨርሲቲ ሲመሰረት ደግሞ የዛ አካል በመሆኑ የመጀመሪያ ዲግሪን እንዳገኘው ጎንደር የጤና ጥበቃ ኮሌጅ ሁለት አመት ካስተማርኩ በኋላ ወደ አሜሪካ ዘጉዤ በዊስካንሲን ዩኒቨርሲቲ በሁለተኛ ዲግሪ በታሪክ አፍሪካ ላይ ያተኮረ ዲፕሎማ በፖለቲካል ሳይንስ ይዤ ወደ ሀገሬ ከተመለስኩ በኋላ አራት አመት ቀለማ ስላሴ ዩኒቨርሲቲ አስተምሬ ለሶስተኛው ዲግሪ ወደ አሜሪካ እንደገና ተላኩና ሲራኪዝ ዩኒቨርሲቲ ሶስተኛውን ዲግሪ ሳገኝ አብዮት ፈነዳ፣ በዛው ቀረ። በአስተማሪነት አንድ ሰላሳ አመት ከቆየ በኋላ በዛን ጊዜ ሁለት መጽሐፍት በአርሶ አደሮች አመፅና ትልቁ የኢትዮጵያ አብዮትን አስመልክቶ የሰላሳ አመት ጦርነት በሰሜኑ ክፍላችን ያተኮረ ጽፍ ያለው አጫጭር ጽሁፎቹንም አቅርቤያለሁ። አሁን እንደ ወንድሜ ተከሰ ጥሮተኛ ነኝ። አሜሪካ እንደምታውቀው ጥሮታ የሚባል አካዳሚ የለም። ራሴ በፈቃዴ ወጥቼ ወደ ሀገሬ ከተመለስኩ ይኸውና ዘጠኝ አመት ሆነኝ መሰለኝ። ሹመሻኝ ይባላለሁ። የተወለድኩት በጌምድር ነው። ያደግኩት ጎጃም። የመጀመሪያ ዲግሪዬን ድሮ ቀዳማዊ ኃይለሥላሴ ዩኒቨርሲቲ ይባል በነበረው ተቋም ነው የጨረስኩት። በኋላ አዲስ አበባ ዩኒቨርሲቲ እስከ ማስተርስ ዲግሪ። ከዚያም አዲስ አበባ ዩኒቨርሲቲ ሌክቸረር ሆኜ ትንሽ ካገለገልኩ በኋላ ለከፍተኛ ትምህርት ወደ አሜሪካ ሄቼ ፒኤችዲኤን እዚያ ነው ያገኘሁት። ያተኮርኩበት ጥናትም የኢትዮጵያና የኤርትራን ግንኙነት በሚመለከት ነው። እንዲያውም ዶክተር ተከስተ መጀመሪያ የጣሊያን አገዛዝ በኤርትራ ብሎ ከኤርትራ ቅኝ ግዛት አጀማመር እስከ አስራ ዘጠኝ መቶ አርባ አንድ ያለውን አጥንቶት ስለ ነበረ የእኔ ትኩረት ከአስራ ዘጠኝ መቶ አርባ አንድ አመተ ምህረት በኋላ ያለውን መከታተል ነበረ ስለዚህ ያን ጊዜ ኤርትራ ሂጄ እዚያ በሚገኙት አርካይቭስ ላይ የተመሰረተ በኋላም እንግሊዝ ሀገር ባለው ፓብሊክ ሬከርድስ ኦፊስ እንዲሁም አሜሪካ ሀገር ካሉት አርካይቭስ እዚያ ዚያ ሁሉ የፒኤችዲ ዲዘርቴሽን በዚያ ላይ ነው። እንዲሁም ደግሞ ዩኒየኒስትስ አንድ ሴፐሬቲስትስ የሚል መጽሐፍ ከአስራ ዘጠኝ መቶ አርባ አንድ በፈረጃ አቆጣጠር ጀምሮ በኢትዮጵያና በኤርትራ መካከል የተከሰተውን ግንኙነት የሚመረምር መጽሐፍ ጽፍ ያለው እንዲሁም በአማርኛ የኤርትራውያን የአንድነት ግን የሚል በወቅቱ ዲያሎግ ይታተም በነበረ መጀመሪያ ያቀረብኩት በዚያ ነው። አሜሪካን ሀገር ትምህርቴን ጨርሼ ወደዚህ ለመምጣት ስዘጋጅ በአስራ ዘጠኝ መቶ ሰማኒያ አራት አመተ ምህረት በአንድ ጊዜ ከአዲስ አበባ ዩኒቨርሲቲ አርባ ሁለት መምህራን ተባረሩ። ምን ሀገር አለ ብዬ በዛው ቀረው እና ያለፉትን ያለፉትን ሀያ ሰባት አመት እዛ ነው ያሳለፍኩት። አሁን እንግዲህ ፉል ብራይት ስኮለርስ ፕሮግራም እድል አግኝቼ ያለፉትን ሁለት አመት ባህር ዳር ዩኒቨርሲቲ ታሪክ በማስተማር ላይ ይገኛለሁ። አመሰግናለሁ። የገዛ ገጠመኞቻችሁና የህይወት መንገዳችሁ ራሱ በአግባቡ ሊተዋወቅ የሚገባ ነው። ለዚህ ፕሮግራም ለምን እናንተ በተለይ አስፈላጊ እንደሆናችሁ ምናልባትም ሶስታችሁን ለማምጣት ለምን ቀናት እንደፈጀብን መግቢያው የሚያስተዋውቅ ይመስለኛል። እንግዶች የሶስታችሁንም አመሰግናለሁ። ኢትዮጵያና ኤርትራ የሁለት ጎረቤታሞች ታሪክ በሚል የተጀመረው የተከታታይ ውይይት አካል ነው። ከትኩሱ ስሜት እንነሳ። ታሪካዊ ሊሰኝ የሚችል በራሱ ታሪካዊ ሊሰኝ የሚችል የኢትዮጵያ አየር መንገድ ከሀያ ዓመታት በኋላ ወደ አስመራ በበረረበት ማግስት ነው ይሄን ውይይት የምናደርገው። ከዚያ በፊት በነበሩ ጥቂት ቀናትና ሳምንታት የሁለቱን ሀገሮች ትስስር ወይም ቅርርብ መጪ ጊዜ እጣቸውንም በመጠኑም ቢሆን ሊያሳይ የሞከረ የግንኙነት መሻሻል ታይቷል። ሁለቱ መሪዎች አንዳቸው አስመራ፣ ሁለተኛው ደግሞ አዲስ አበባ ተገኝተው የነበረውን ሁኔታ የመከታተል እድል እንደነበራችሁ ገምታለሁ። እስኪ ይሄን ስሜት ከምትገመግሙበት ልንደርደር። ፕሮፌሰር ተከስተ ከትላንቱ ታሪካዊ አጋጣሚ በመነሳት እንዴት ተመለከቱት? ምን አይነት ሁኔታዎች ታዘቡ? እንደኔ አስተያየት ይሄ አሁን የተከሰተው የእርቅና የአንድነት መንፈስ ከዚህ በፊትም ነበረ። ፕሬዚደንት ኢሳያስ አፈወርቄ ልክ የወጣለት ወልቀ ግዢ ነው፣ ዲክቴተር ነው። ግን እኔ እስካጠናሁት ድረስ ከኢትዮጵያ ጋር ለመዋሃድ ያለው ፍላጎት ከሀያ ከሀያ አመት በፊት በእርሱ ቃል የገለጸው ነው፣ አዲስ አይደለም ነው የሚለው። አዲስ አይደለም እያሉን ነው። አዎ ይሰማል። አዲስ አዲስ አይደለም እንደሱ አስተያየት በኢትዮጵያና በኤርትራ የተጀመረው የተካሄደው ጦርነት የጀመረው ወያኔ ነው እና ከወያኔ በስልጣን ላይ እስካለ ድረስ እኔ ከኢትዮጵያ ጋር መደራደር አልችልም ብሎ ቆሞ፣ አሁን እንደሱ አስተያየት ወያኔ ከስልጣን ተገፍቶ ወጥቷል ብሎ ስላመነ ከኢትዮጵያ ጋር እና ከኢትዮጵያ ህዝብ ጋር ወደ ድርድር የማይ ወደ ስምምነት የማይደርስበት ምክንያት ስለሌለው ያ የተናገረው በደንብ ነው የሚያስታውቀው። እንግዲህ ኢሳያስ ከሀያ አመት በፊት ልክ በቅርብ ቀን እንደተናገረው በኢትዮጵያና በኤርትራ ህዝብ ምንም ልዩነት የለም እንዳለው እዚሁ ከሶስት ቀን በፊት ይህ ነገር ከሀያ አመት በፊትም ብሎታል። እና በሱ አስተያየት ኢትዮጵያ ኤርትራ ከኢትዮጵያ ጋር መዋሐድ እንዳለባት ከሀያ አመት በፊት የያዘው አጀንዳ ነው። ይህ ሆኖ እንዳለ በኢትዮጵያ ውስጥ አዲስ የተከሰተው ነገር የዶክተር አብይ አህመድ ስልጣን ላይ መምጣት ነው። ይህ የዶክተር አብይ የሚለየው ምንድን ነው? የትግራይ ህዝብ ከህወሓት ከቲፒኤልኤፍ የበለጠ ዶክተር አብይ አህመድ ያውቀዋል። ምን ማለት ነው? ቲፒኤልኤፍ የትግራይ ህዝብ አያውቅም ማለት አይደለም። ቲፒኤልኤፍ የትግራይ ህዝብ እኔ አውቅልሃለሁ በሚለው መንገድ ነው የሚያውቀው። ዶክተር አብይ ግን በአገሩ ብዙ አመት ስለነብረ የትግራይ ህዝብ ምኞት እንደ ቀድሞው በሰላም መኖር በኢትዮጵያ ሙሉ የተዘዋወረ እየሰራ በሰላም ለመኖር የሚፈልግ ህዝብ መሆኑ ዶክተር አብይ በጣም ተገንዝበታል። እና ይሄ የዶክተር አብይ የትግራይ ህዝብና ትግሬን በማወቁ ለሚቀጥለው በኤርትራና በኢትዮጵያ ሊደረጉ የሚችሉ ክርክሮችም ጥያቄዎችም ለመፍታት ይችላል ብዬ አምናለሁ። መልካም ፕሮፌሰር ተከስተ ከርሶ ሳልርቅ ተከታይ ጥያቄ ላንሳ። የህዝብ ለህዝቡን ግንኙነት የትላንትናውን ታሪካዊ ነው የተሰኘ የአየር በረራ ጨምሮ በህዝብ ዘንድ ባልተለመደ መልኩ ለየት ያለ ስሜት ታይቷል። በህዝቡ ዘንድ የተፈጠረውን ስሜት እንደምን ተከታተሉት? እኔ ከዚህ በፊትም ሁልጊዜ እንደምለው የኤርትራ ህዝብ ስለ ኢትዮጵያና ስለ ኢትዮጵያውያኖች ያለው ግንዛቤ አናውቀውም። ምክንያቱ የኤርትራ ህዝብ የሚናገርለት ኢሳያስ ነው። ዳያስፖራ ያለው የኤርትራ ህዝብ ወካይ ነው ተብሎ ሊወሰድ አይችልም። ስለዚህ ምንድነው የሆነው? ጠቅላይ ሚኒስትር አብይ አህመድ ወደ ወደ አስመራ በመጣበት ጊዜ የኤርትራ መንግስት ለራሱ ብሎ የሶስት ቀን እንቅስቃሴ አድርጎ ህዝቡ ወደ አደባባይ እንዲወጣ አደረገ። አንዴ ወደ አደባባይ እንደወጣ ግን የህዝቡ የደስታ መግለጫ መንግስት ከተቋጠረው በላይ ነው የሄደው እና እዚህ ላይ እኔ እንደማየው የኤርትራ ህዝብ ከኢትዮጵያ ህዝብ እና ከኢትዮጵያ የለየው ህዝቡ ከመሆኑ ይልቅ የፕሬዝደንት ኢሳያስ እና እነሱ ደጋፊዎች ፖለቲካ ነው። ስለዚህ ይሄ የኢትዮጵያ ፍላጎት ከኤርትራ ጋር ሰላም ለማስፈን የወሰደው እርምጃ ለኤርትራ ህዝብ አናጋው ለማለት ይቻላል። መልካም ፕሮፌሰር ገብሩ ወደ እርሶ ልመጣ ነው። ባለፈው ሳምንት ከእርሶና ከፕሮፌሰር ሽመት ጋር ከተወያየን በኋላ ሁለት ታላላቅ ነገሮች ሆነዋል። በጊዜው ከዚያ ቀደም የነበሩትን ሁኔታዎች ገምግማችሁ የየግል ስሜታችሁን አካፍላችሁናል። መሰንበቻውን የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የአዲስ አበባ ጉብኝት፣ አንዳንዴም በአግራሞት እንመለከታቸዋለን በቴሌቪዥን ምስሎች ላይ ጨርሶ ያልጠበቁት የሚመስል አቀባበል እና መስተንግዶ ጠብቋቸዋል። በተለያዩ የኢትዮጵያ አካባቢዎች በሄዱበት የስጦታዎቹን አይነት ጨምሮ ባህላዊ እንቅስቃሴዎችን ተመልክተናል። ቀደም ብዬ እንደጠቀስኩት በትላንትናው እለት የኢትዮጵያ አየር መንገድ ከ ሀያ ዓመት በኋላ ለመጀመሪያ ጊዜ አስመራ ገብቷል። ዶ በምሳሌነት ሊጠቀስ የሚችልም ቢሆን የተለያዩ ቤተሰቦች ሲገናኙ ተመልክተናል። እስኪ እነህን ስሜቶች ምለስ ብለው በሚዳስሱበት እንጀምር። ፕሮፌሰር ገብሩ ባጭሩ ሁኔታውን ለመግለጽ በጣም ከባድ ነው። የፕሬዚደንት ኢሳያስ አፈወርቄን አቀባበል በህዝቡ በኩል እኔንም ጨምሮ ያልተጠበቀ አስገራሚ፣ አስደናቂ ተብሎ ሊገለጽ የምችል ይመስለኛል። እዚህ ሁሉ ጣጣ ያስገባን ፖለቲካ ነው። ባለፈው ሳምንት ውይይታችን ያንን አስመልክተን ሹመትና እኔ አቅርበነዋል፣ መድገም አያስፈልግም። ጦርነቱ ያስገባቸው የሁለት ድርጅቶች እልህ ከሜዳ ጀምሮ የቆየ የነበረ የአልጀርስና የሄግ ፍርድም በስራ ላይ እንዳይውል የተደረገበት ምክንያት በእኔ አመለካከት የሁለቱ መንግስታት እና መንግስታቱን የፈጠሩት የፖለቲካ ድርጅቶች መሆናቸው የታወቀ ነው። በመሰረቱ በኢትዮጵያ እና በኤርትራ ሕዝቦች ቅራኔ ኑሮ አያውቅም። የችግሮቻችን መንስኤዎች በሙሉ ፖለቲካዊ ናቸው። በጣም የሚያሳዝነው ደግሞ በሁለቱ መንግስታት የተነሳ ችግር ህዝቦቹ የሁለቱ ሀገራት ህዝቦች በጦር ሜዳ ብቻ ሳይሆን ብዙ ጊዜ ከኖሩበት ሀገር ትውልዶቹን ያስቆጠሩ ቤተሰቦች በግዴታ ህጋዊ ባልሆነ መንገድ፣ ፍትሐዊ ባልሆነ መንገድ ከሀገራቸው እንዲወጡ የተደረጉበት፣ በስደት እንዲኖሩ ያስገደዳቸው ኢፍትሐዊ ሆነ የሁለቱ መንግስታት እኩል ተግባራት መሆኑን ላስረግጥ እወዳለሁ። ትናንትና የኢትዮጵያ አየር መንገድ አስመራ ሲገባ ያየሁት የሁለቱ ህዝብ ፍቅሮች፣ ሐዘን፣ ቅሬታ፣ ሰቆቃ እጅግ እጅግ አሳዛኝ ነው። እዚህም አሁን እያ እያነጋገረ ነው። አስፈላጊ አልነበረም። በቀላሉ ሊድን የማይችል ጠባሳ ትቶልናል። ግን ይህ የተጀመረው የሰላም መንገድ መልካም ፍጻሜ ካገኘ በኢትዮጵያና በኤርትራ ህዝቦች ባጭር ጊዜ ውስጥ እርቅና አብሮነት አብሮነት ሊኖር እንደሚችል ጥርጥር የለኝም። ባለፈው ጊዜ ያን ጊዜ ያሳየን በመሪዎች አንደበት ሊነገር የማይገባ ፋሽስታዊ አነጋገር፣ የዓይንህን ቀለም ካልወደድኩት አገሬን ለቀህ ልትወጣ ትችላለህ። እየተከታተልነው ነው። ፕሮፌሰር ገብሮ ይሰማል ሹመት፣ ወዳጄ ሹመት ባለፈው ጊዜ አንስቶ ነበር። እኔም በበኩሌ ልደግመው ላስረግጠው እወዳለሁ እና በዚህ ሁለት ሳምንት ያየነው ተከስተ እንዳለው ደግሞ የሁለቱ መንግስታት የሆንታና አይነት በጣም የተለያየ ነው። መድረኩም ጠባብ ቢሆን በኢትዮጵያ ያለው የዴሞክራሲ ሂደት በቀላሉ የሚታይ አይደለም። ጋዜጦች ያሉ ምን ተነፈስባቸው፣ ሬዲዮ በጣም የተለያዩ፣ በቅርቡ የተቋቋሙ ቴሌቪዥኖች አሉ። አስመራ የኤርትራ ሕዝብ አንድና ሁለት ሳይሆን ተከስተ እንዳለው የሀገሪቱ ሕዝብ በሀገሩ እስር ሆኖ ለሀያ ሰባት አመት ቆይተዋል። መፈናፈኛ ያለውም ህግ የሌለባት ሀገር የዴሞክራሲ ፍንቅ የሌለባት ሀገር በአንድ አምባገነን ተረግጣ ሀያ ሰባት አመት ቆይታለች። አሁን የተጀመረው ሂደት ሰላም ማስመጣቱ ብቻ ሳይሆን በኤርትራም አይነተኛ ለውጥ ውስጣዊ ለውጥ ያመጣል የሚል ግምትና ተስፋ አለኝ። ምን አይነት ስሜት ፈጠረባቸው እንዴት አያችሁት ላልከው፣ በአጠቃላይ እኔ ለእንደ ማንም ኢትዮጵያዊ ጥልቅ የሆነ ሰፊ ደስታ ይሰማኛል። ነገር ግን ነገር ግን ሆይታው እና ፌስታው አክትሞ ወደ ዋናው ነገር ሲገባ ግን ብዙ አወሳሳቢ ጉዳዮች እንዳሉ እና መንገዱ እሾሃማ እንደሚሆን ጥርጥር የለኝም ግን በሁለቱ መሪዎች የተጀመረው የመግባባት የመቀራረብ መንፈስ ሁኔታውን ሂደቱን ያቀለዋል የሚል ደግሞ ተስፋ አለኝ እዚሁ ላቆም አመሰግናለሁ በጣም አድርጌ አመሰግናለሁ። ፕሮፌሰር ገብሩ ተስፋና ፈተናውን አንስተዋል። መንገዱ ሸዋማ ስለመሆኑ ግን ጥያቄ የለውም ነው ያሉት። ቅድም ያነሱትን አንኳር ነጥብ በዝርዝር ትሄዱበታላችሁ። የለውጡ አንድምታ፣ ይልቁንም ደግሞ በኢትዮጵያ ውስጥ የሚታየው የለውጥ እንቅስቃሴ በኤርትራ በሀገር ውስጥ ያለው የፖለቲካ ይዞታና ሌሎች ጥያቄዎች ዙሪያ ምን አይነት አንድምታ አለው ራሱን ችለው እንመለከታለን። በሁለቱ አገሮች ግንኙነት የፈነጠቀው የሰላምና እርቅ ሁኔታስ ሁለቱ ሀገሮች ምን እጣ ይኖረዋል? ግንኙነታቸውን ብቻ ሳይሆን ቀጣይ ዕጣቸውን ስ በምን መልኩ የተለየ ቅርጽ ይሰጠዋል የሚለውንም እንዲሁ እንድትመለከቱ እፈልጋለሁ። ከዚያ በፊት ግን በአጭሩ ፕሮፌሰር ሹመት እርስዎም ስሜቶን እስኪ ይግለጹልን። ቀደም ብዬ ባነሳውት ጥያቄ ላይ ሁለቱ የሙያ አጋሮች በሰጡት አስተያየት ተከትለው አዎ እነዚህም በቅርቡ ያየናቸውን ግንኙነቶች ሶስቱን መጀመሪያ ጠቅላይ ሚኒስትር አብይ አስመራ ሲገቡ በኋላ፣ ፕሬዚደንት ኢሳያስ አዲስ አበባ ሲገቡ፣ በተለይ ደግሞ ትናንትና ፕሮፌሰር ገብሩ እንደገለጹት የኢትዮጵያ አየር መንገድ አስመራ በሚወርድበት ጊዜ እናየው የነበረው ከፍተኛ ሰቆቃ እናትና ልጅ ለሀያ አመት ተለያይተው አንዳንዶቹ ወላጆቻቸውንም አጥተው አንዳንዶቹ ባለቤቶቻቸውንና ልጆቻቸውን ተለይተው እዛ አውሮፕላን ማረፊያ ላይ የታየው ትዕይንት በእውነቱ የማንንም ልብ የሚነካ ነው። እኔን ወደ አስራ ዘጠኝ መቶ አርባዎቹ ወደ ነበረው ሁኔታ ነው የወሰደኝ። የዚያን ጊዜ የነበረውን ህዝባዊ ስሜት በደንብ የተከታተልኩት ይመስለኛል። ከመረጃዎቹ ጥናት አደርግ በነበረበት ጊዜ ብዙዎቹም ገና አልሞቱም ነበረ። ስለዚህ ያኔ የነበረውን ሁኔታ በግልጽ መረዳት ይቻል ነበር። ያኔ ህዝቡ እንዳሁኑ በካድሬ አልተዋከበም። ታሪኩን ማርክሲስት ካድሬዎች አልጻፉለትም። ስለዚህ በየቤተ ክርስቲያኑና በየገበያው በየመስጊዱ ይገልጽ የነበረው ከልቡ ይወጣ የነበረውን ስሜት ነው። ትናንት ያየነውን አይነት ማለት ነው። እና እኔን ወደዚያ ነው የወሰደኝ። በእውነቱ ይህ ሁኔታ ዘላቂው የህዝብ ጥቅምና የህዝብ ፍላጎት የት እንዳለ በግልጽ አሳይቷል። አንዳንድ ጊዜ ታሪክ ደግሞ አጋጣሚ የሚጠብቅበት ጊዜ አለ። የጠቅላይ ሚኒስትር አብይ መነሳት ይሄ ታምቆ የኖረውን ህዝባዊ ስሜት ሰንድቶ እንዲወጣ ሁላችንም በገሀድ እንድናየው አድርጎናል። እርግጥ ይሄ የህዝቡን ስሜት ነው እንጂ ህዝቡ ከዚህ በኋላ በሚቀጥለው ሂደት ላይ ምን ያህል ተጽዕኖ ይኖረዋል፣ የወደፊት እድሉን እሱ በመቅረጽ በኩል ምን ያህል ሚና ይኖረዋል የሚለው ነው ቁልፍ ነገር። ምክንያቱም አሁን ፕሮፌሰር ተከስተም ፕሮፌሰር ገብሩም እንደገለጹት ይህን ሁኔታ ይህንን እጅግ በጣም አሰቃቂ የሆነ የግንኙነት ታሪክ የፈጠሩለት ጥቂት የፖለቲካ ቡድኖች የራሳቸውን ብሶት እንደ ህዝባዊ ብሶት በመቁጠር የራሳቸውን ፍላጎት እንደ ህዝባዊ ፍላጎት አድርጎ በመውሰድ የተፈጠረ ነው። አሁን ያ እንዳይቀጥል ነው እንግዲህ ትልቁ ትግል መሆን ያለበት በእውነት በህዝብ ፍላጎት ላይ የተመሰረተ ሂደት መቼም ጊዜ ቢሆን ዘላቂ ፈሩን እና ዘላቂ ጥቅሙን አይሱትም እና ህዝቡም ይህንን አሁን ያለውን መነሳሳት እንደ መጨረሻ አድርጎ ከመውሰድ ይልቅ ያ መጨረሻው እንዲያምር ህዝባዊ የሆነው ጫና ያስፈልጋል። ካአሁን በኋላ የተወሰኑ የፖለቲካ ቡድኖች አብዛኛውን ህዝብ ፍላጎትና ጥቅም በፈለጋቸው መንገድ እንዳይዘውሩት ህዝቡ የተቻለውን ያህል ሊሞክር ይገባዋል። እስካሁን ድረስ እናውቅልሃለን የሚሉት ነው። ያንን ታሪክ ሲጽፉለት የነበረ ትናንት ያየነው ታሪክ እውነተኛ ታሪኩ ነው። በአንድ እርግጠኛ ነኝ ፕሮፌሰር ገብሩና ፕሮፌሰር ተከስተ ያውቁታል። አንድነቶች የፈጠሩት አንድ አርማ ነበረ። ሁለት ሴቶች ለመገናኘት ተነፋፍቀው ሊተቃቀፉ ሲሉ በመሀል መረብ አለ ያው የሁለቱን መፈላለግና መፈጫቀፍ የሚያበስር ነበረ። በኋላ ቀዳማዊ ኃይለ ሥላሴ መዳሊያ አድርገውት ለአንድነት ታጋዮች ይሰጥ የነበረ መዳሊያ ነው። እና ያም ሁኔታ ነው የሚያሳስበው የሚያስታውሰን የህዝቡ ፍላጎት በመሰረቱ ከዚህ ውጭ አይደለም። ነገር ግን ነገር ግን ፕሮፌሰር ሽመት ይቀጥላሉ። ኢትዮጵያና ኤርትራ የሁለት ጎረቤቶች ታሪክ ይቀጥላል። በዛሬ ያልነውን ግን በዚሁ ልንቋጭ ነው። የአሜሪካ ድምፅ ራዲዮ የዛሬ ፕሮግራም እዚህ ላይ ያበቃል። ያስተናገድ ናችሁ ቆንጂት ታዬና አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሀንዲሳችን ጋር በመሆን በዚሁ እንሰናበታለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።